Pagarinia report. በኢትዮጵያ በዓመት ከ8 ሺ ሰዎች በላይ በኤች አይቪ ቫይረስ እንደሚያዙና ና ከ11 ሺ በላይ የሚደርሱ ሰዎች ደግሞ በኤድስ እንደሚሞቱ ጤና ሚኒስቴር አስታወቀ። በሚኒስቴሩ የኤች አይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ የዘርፈ ብዙ የኤች አይቪ ምላሽ ዴስክ ኃላፊ አቶ ሀብታሙ ካሳ እንደተናገሩት በኢትዮጵያ በዓመት ከ8257 ሰዎች በላይ በቫይረሱ ይያዛሉ። ከነዚህም ውስጥ ሰባ በመቶውን የሚይዙት ዕድሜያቸው ከ30 ዓመት በታች መሆናቸው መሆኑን ጠቁመዋል። በተለይ እድሜያቸው ከ15 እስከ 20 ዓመት የሆናቸው አብዛኛውን ቁጥር የሚይዙ ሲሆን በፆታም የሴቶች ቁጥር ይጨምራል ብለዋል። በአሁኑ ወቅት የቫይረሱ ስርጭት መጠን 09 በመቶ መሆኑን የጠቀሱት ስራ አስፈጻሚው በአጠቃላይ ከ61050 በላይ ወገኖች በደማቸው ቫይረሱ ይገኛልን ብለዋል። ከ500 ሺ በላይ የሚሆኑት የጸረ ኤችአይቪ ህክምና እየተከታተሉ ቢሆንም መድኃኒት ባለመጀመርና በአግባቡ ባለመከታተል በየዓመቱ 11300 የሚደርሱ ሰዎች ህይወታቸው እንደሚያልፍም ስራ አስፈጻሚው ጨምረው ገልጸዋል። የኤችአይቪ ኤድስ የስርጭት ምጣኔው ከክልል ክልል እንደዚሁም ከማህበረሰብ ማህበረሰብ በተለያየ ደረጃ ላይ ይገኛል ያሉት አቶ ሀብታሙ እንደ አውሮፓውያኑ የዘመን ቀመር በ2022 ሀገራዊ የኤችአይቪ ስርጭት ግምት እንደሚያሳየው ከፍተኛው በጋምቤላ ክልል የተገኘ ሲሆን የስርጭት ምጣኔውም 3.69 በመቶ መሆኑን ጠቁሟል። በአዲስ አበባ የስርጭት ምጣኔው 3.47 ሲሆን በሐረሪ ክልል ደግሞ 97 ሬዳዋ 2.9 የስርጭት መጠን በመያዝ ይከታተላሉ፣ ብለዋል። ዝቅተኛው የሶማሌ ክልል መሆኑንና የስርጭት መጠኑም 0.18 በመቶ እንደሆነ ጠቅሰዋል። ስራ አስፈጻሚው በአጠቃላይ ስርጭቱ በከተማ 2.9፣ እንደዚሁም በገጠር 0.4 መሆኑንም ስራ አስፈጻሚው አብራርተዋል። ከ26 ሀገራት የተውጣጡ አንድ ሚሊዮን የሚጠጉ ስደተኞች በኢትዮጵያ እንደሚኖሩ ተገለጸ። ይህንንም ከግምት በማስገባት የፍትህ ሚኒስቴርና ዓለም አቀፉ የፍልሰተኞች ድርጅት አይኦኤም በሰዎች መነገድና ሕገወጥ የሰዎች ዝውውርን ለመከላከል እንደዚሁም በህጋዊ መንገድ ወደ ተለያዩ ሀገራት የሚጓዙ ዜጎችን መብት ለማስጠበቅ ያለመ ስምምነት ከሰሞኑ አድርገዋል። ዓለም አቀፉ የስደተኞች ድርጅት እንዳለው ኢትዮጵያ ወደ ተለያዩ ሀገራት የሚጓዙ ስደተኞች መነሻና መድረሻ በመሆኗ ኢኮኖሚያዊና ፖለቲካዊ ትኩረትን የምትሻ ናት ብሏል በስምምነቱ ወቅት። በተጨማሪም ስምምነቱ ከስደት ተመላሾችን የስራ ዕድል ፈጠራ ተጠቃሚ እንዲሆኑ ከማድረግ ባለፈ ከተለያዩ ሀገራት ተሰደው በኢትዮጵያ የሚገኙ ስደተኞች በሙያና ቴክኒክ የትምህርት ዕድል ተሳታፊ ማድረግና ከማህበረሰቡ ጋር ተቀላቅለው መኖር የሚችሉበትን እድል ለመፍጠርም ያግዛል ተብሏል ስምምነቱም በአሰላ ከተማ የሚገኘው የአህያ ማረጃ ቄራ ምርቶቹ በሙሉ ለቻይና ገበያ የሚቀርቡ እንጂ ለአገር ውስጥ ፍጆታ ሮግ ቻንድ የተባለው የአህያ ማረጃ ቄራ አስተባባሪ የሆኑ ቺቺ አማን ቄራው በቀን ከአምሳ እስከ መቶ አህዮችን እያረደ ቆዳቸውን፣ ስጋቸውንና አጥንታቸውን ወደ ቻይና እንደሚልክ ተናግረዋል። ድርጅቱ እንደሚለው ከአህዮች እርድ የሚገኙትን ሁሉም ምርቶች አጥንታቸው እንኳን ሳይቀር ተፈጭቶ ወደ ውጭ ይላካል፣ ኢትዮጵያ ውስጥ የሚቀር አንዳችም ነገር የለም በማለት ለሀገር ውስጥ መገናኛ ብዙኃን ተናግረዋል። በቅርቡ በማህበራዊ ሚዲያ ላይ የአህያ ስጋ ምርት ከበሬ ስጋ ጋር ተመሳስሎ በየሊኳን ለቡሃንዳ ቤቶች ለገበያ እየቀረበ ነው የሚል መረጃ በስፋት ተሰራጭቶ ነበር። ይሁን እንጂ አቶ ቹቺ ይህንን መረጃ የሐሰት ፕሮፓጋንዳ ነው ሲሉ ያጣጣሉ ሲሆን እርሳቸው የሚያስተዳድሩ ቄራ በግብርና ሚኒስቴር በኩል ከፍተኛ ክትትል እንደሚደረግበት ተናግረዋል። የአህያ ስጋ ቆዳና አጥንት በቻይና ገበያ ተፈላጊ ነው። ለዚህ ደግሞ ቁጥር አንድ ምክንያቱ የቻይና ባህላዊ መድኃኒቶችን ለመስራት የሚረዳው ኢጂአኦ የተባለ ንጥረ ነገር በአህዮች ውስጥ ስለሚገኝ ነው ተብሏል። ቄራ ባለፉት ሶስት ዓመታት የአህያ ቆዳ ስጋና አጥንት ወደ ቻይና ሲልክ መቆየቱን የሚገልጹት አስተባባሪው በዓመት ከአንድ ሚሊዮን የአሜሪካ ዶላር በላይ ገቢ እያስገኘ ነውም ሲሉ ይከራከራሉ። በኦሮሚያ ክልል አሰላ ከተማ ውስጥ የሚገኘው ይህ የአህያ መረጃ ቄራ ከዚህ ቀደም ወደ ስራ መግባቱን ተከትሎ ተቃውሞዎች ተሰምተው ስራው እንዲቋረጥ ተደርጎ እንደነበር ቢቢሲ በዘገባው አስታውሷል። በርካቶች በባህላዊና ሃይማኖታዊ ምክንያቶች የአህዮችን መታረድ በመቃወም ድምፅ ሲያሰሙ መቆየታቸው ይታወሳል። ከዚህም በተጨማሪ አህዮች ለገጠሩ ማህበረሰብ በተለይ ለሴቶች የሚሰጡትን ግልጋሎት እንዲሁም ሰብዓዊነትን ከግምት በማስገባት የሀያርድን የሚቃወሙ በርካቶች ናቸው። ሞሃ የለስላሳ መጠጦች ኢንዱስትሪ የማምረቻ ፋብሪካዎቹን እየዘጋ ነው ተባለም። ይህ ሞሃ ለስላሳ መጠጦች ኢንዱስትሪ አክሲዮን ማህበር የማምረቻ ፋብሪካዎችን መዝጋት የጀመረ ሲሆን ወደ ስምንት ሺ የሚጠጉ ሰራተኞችን ከስራ ውጭ ሊያደርግ እንደሚችል ሪፖርተር የእንግሊዝኛው ጋዜጣ ዘግቧል። ማንነታቸውን ያልጠቀሳቸው ምንጮች ነገሩኝ እንዳለው ከፍተኛ የውጭ ምንዛሬ ጥረት የሞሃ ምርቶችን ለማምረት እጅግ አዳጋች ሁኔታ መፍጠሩ ሲጠቀስ የማምረቻ ማሽን መለዋወጫዎችን ጨምሮ ጠርሙሶች ሳጥኖችና የተለያዩ የጥሬ ዕቃ ግብአቶችን በምንዛሬ ጥረት ምክንያት ወደ ሀገር ውስጥ ማስገባት እንዳልተቻለ ገልጿል ካለፈው ዓመት ጀምሮ በስምንቱም ፋብሪካዎች ላይ አዲስ ምርት የማምረት ሂደት ሙሉ በሙሉ መቆሙ የተገለጸ ሲሆን ፋብሪካው ገበያው ላይ ሲሸጡ የነበሩ ምርቶቹን ክምችት ክፍል ውስጥ የነበሩ ብቻ መሆናቸው ተገልጿል የሞሃ ለስላሳ መጠጦች ኢንዱስትሪ በርካታ ሰራተኞችን እያሰናበተ ነው ያለው ዘገባው ባለፈው ዓመት ከ8 ሺህ በላይ ሰራተኞች ከስራ መሰናበታቸውንና በማኔጅመንት የሥራ ድርሻ ላይ ያሉትም ስራቸውን በገዛ ፈቃዳቸው መልቀቃቸውንና እንዲሰናበቱ እየተደረጉ መሆኑን ጠቅሷል። በቂ ማሳወቂያ ጊዜ አልተሰጠንም ወይም የተከፈለን የስራ ስንብት ክፍያ በቂ አይደለም ያሉት የሞሃ ለስላሳ መጠጥ ኢንዱስትሪ ሰራተኞች እርዳታ ለማግኘት ወደ ኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን መሄዳቸውም ገልጿል። በሀገሪቱ ሚሪንዳ፣ ፔፕሲ፣ ሰቭን አፕ፣ ኩል የተፈጥሮ ማዕድን ውሃ የመሳሰሉትን መጠጦች በማምረት ታዋቂ የሆነውና የሚድሮክ ኢትዮጵያ ኩባንያ አባል የሆነው ሞሃ ለስላሳ መጠጦች ኢንዱስትሪ አክሲዮን ማህበር በውጭ ምንዛሬ ጥረትና በጥሬ ቃጦት ምክንያት በሚያዝያ 2014 ዓ ም ምርት ማምረት ማቆሙ ይታወሳል ብሏል ዘገባው።